የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ። ይህ ነገር መቀጠል ያለበት ባለመሆኑ ጉዳዩ በምክክር በሰላማዊ መንገድ የሚፈታበት መንገድ እንዲመቻቸው ጥሪ ያለ የኢትዮጵያ ሰብአዊ መብት ኮሚሽን የሰብአዊ መብቶች ክትትልና ምርመራ ክፍል ከፍተኛ ዲሬክተር ሚዛኔ አባተን ነው የተከታተላችሁት። ሙሉ ዘገባው በዕለቱ አብይ ርዕስ ይቀርባል። የፋኖ ታጣቂዎችና የመከላከያ ሰራዊትን ግጭት በእርቅ ለመፍታት ጥረት ተጀምሯል። ሰሞንኛውን ውዝግብ ተከትሎ የተጠናቀረ ዘገባም ደርሶናል። በመጽሔቱ ክፍለ ጊዜ ይቀርባል። ሐሙስ ሚያዝያ አምስት 2015 ዓ ም ጤና ይስጥልኝ። እንደምናመሻችሁ፣ ክብራትና ክብራን አድማጭ ተመልካቾቻችን የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። ኤልያስ አስማሪ ለቅንብሩ፣ ኮርኔልየስ ደግሞ ለስርጭት ምህንድስናው ተሰይመዋል። ደረጀ ደስታ ነው የሰዓቱን የዓለም ዜና የሚያሰማን። እስከ ምሽቱ አራት ሰዓት አብረናችሁ እንዘልቃለን። በቅድሚያም የሰዓቱን የዓለም ዜና። መልካም ምሽት ጤና ይስጥልን አድማጮች እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። የሱዳን ጦር ሰራዊት በጀኔራል ሞሐመድ አምዳን ዳጋሎ የሚመራው ታጣቂ ጦር በሚያሳየው እንቅስቃሴ ግጭት ሊፈጠር ይችላል ሲል አስጠነቀቀ። ፈጣን ድጋፍ ሰጪ ኃይል የተባለው ልዩ ወታደራዊ ጦር የሚያደርገው እንቅስቃሴ በግልጽ ሕግን የጣሰ አድራጎት ነው ሲል የጦር ኃይሉ አስጠንቅቋል። በተሰናከለው የዲሞክራሲ ሽግግር እቅድ ላይ ብዙውን ጊዜ የማይናገረው የሀገሪቱ ጦር ኃይል ባወጣው በዚሁ መግለጫ የጀኔራል ዳጋሎ ኃይሎች እንቅስቃሴና ሰራዊት የማስፈር እርምጃ ከጦር ኃይሎች አመራር ስምምነትም ሆነ ቢያንስ ቅንጅት ሳይደረግ የተወሰደ በመሆኑ ከቀጠለ ውጥረትና ክፍፍልን ያባብሳል፣ አለመረጋጋት ሊከሰትም ይችላል ብለዋል። የአርኤስኤፍ ታጣቂዎችን ያሳፈሩ ተሽከርካሪዎች ካርቱም ሲገቡ ማየታቸውንም እማኞች ተናግረዋል። ይህ በሱዳን የሲቪል አስተዳደርን ወደ ቦታው ለመመለስ የሚደረገውን ውስብስብ ፖለቲካ ሂደት የበለጠ ያወሳስበዋል ተብሏል። ጋና በኦክስፎርድ ዩኒቨርሲቲ የተሰራውን የወባ መከላከያ ክትባት መድኃኒት ለመጠቀም በመፍቀድ የመጀመሪያው አገር ሆነች። ሞስኩሪክስ የተሰኘው የክትባት መድኃኒት በብሪታንያው መድኃኒት አምራች ጄኤስኬ የተሰራና ባለፈው ዓመት የዓለም ጤና ድርጅትን ይሁንታ ያገኘ መሆኑም ተመልክተዋል። ትንኝ ወለድ በሽታ የሆነው የወባ በሽታ በየደቂቃው አንድ ሕፃን የሚገድል መሆኑም ተመልክተዋል። ሶሪያ ቱኒዚያ አዲስ አምባሳደሯን በደማስቆ መሰየሟን ተከትሎ ኤምባሲዋን በቱኒዚያ እንደምትከፍት የሶሪያ መገናኛ ብዙሃን ዘግበዋል። ቱኒዚያ እንደ ኤሮፓ አቆጣጠር ከ2012 ጀምሮ ለአስርት ዓመታት ያቋረጠችውን የዲፕሎማሲ ግንኙነቷን ከሶሪያ ጋር ስታድስ ከአረብ አገሮች የመጨረሻዋ አገር ናት። ውሳኔው ጦርነት ከበጣት ጥቃት ሶሪያ ጋር የአካባቢው አገሮች ያላቸውን ግንኙነት ለማደስ እያደረጉ ካሉት የቅርብ ጊዜው ጥረት ጋር የሚያያዝ መሆኑም ተመልክተዋል። በተለይም እንደ ኤሮፓ አቆጣጠር የካቲት ስድስት በቱርክና ሶሪያ ከደረሰው ትልቁ የርዕደ መሬት አደጋ ወዲህ፣ እንዲሁም በቻይና ሸምጋይነት ሳውዲ አረቢያና ኢራን ግንኙነታቸውን እንደገና ለማደስ ከተስማሙ ወዲህ ከሶሪያም ጋር የሚደረገው ጥረት እየጨመረ መምጣቱን የአሶሲትድ ፕሬስ ዘገባ አመልክተዋል። የሶሪያ ፕሬዚደንት ተቃዋሚዎችን በኃይል በመጨፍለቅ ውግዘት ደርሶባቸው ቆይተዋል። ቆየት ብሎም እንደ ኤሮፓ አቆጣጠር በ2011 የተነሳውን ወደ እርስ በርስ ጦርነት የተቀየረውን ህዝባዊ አመፅ ለማፈን ሰላማዊ ሰዎች ላይ ባደረሱት ጭፍጨፋም በአረብ አገሮች ዘንድ መገለል ደርሶባቸው እንደነበር ይታወሳል። ሶሪያ ከአረብ ሊግ ከተባረረች ወዲህ ግንኙነቷ ሻክሮ መቆየቱም ተገልጸዋል። ኢራን ባለፈው ዓመት ቢያንስ 582 ሰዎች በሞት መቅጣቷን ሁለት የሰብአዊ መብት ተሟጋች ቡድኖች ትናንት አሙስ ባወጡት ሪፖርት አስታወቁ። ይህ እንደ ኤሮፓ አቆጣጠር ከ2015 ወዲህ በአገሪቱ ከፍተኛው ነው ተብሏል። መሰረቱን በኖርዌይ ያደረገው የሰብአዊ መብቶች ተሟጋችና ፓሪስ የሚገኘው የሞት ቅጣትን በጋራ እንቃወም ቱጌዘር አጌንስት ዘ ዴዝ ፔናልቲ የተሰኘው ድርጅት በጋራ ባወጡት ሪፖርት በኢራን የሚፈጸመው የሞት ቅጣት ከቀደመው ዓመት ጋር ሲነጻጸር በ75 ከመቶ መጨመሩን ገልጸዋል። ሁለቱ ቡድኖች በሪፖርታቸው ኢራን ስልጣን ላይ ለመቆየት የሞት ቅጣትን ሰዎችን እንደ መጨቆኛና ማስፈራሪያ መሳሪያ ትጠቀምበታለች ብለዋል። ከግድያዎቹ ከፊሎቹ በነፍስ ግድያ በተወነጀሉ ወንጀለኞች ላይ የተፈጸሙ መሆናቸውንም ሪፖርቱ አመልክቷል። ባለፈው መስከረም በፖሊስ ቁጥጥር ስር እያለች ሕይወቷ ካለፈው ማሻ አሚኒ ሞት ጋር ተያይዞ አራት ተቃዋሚዎች መገደላቸውን የገለጸው ሪፖርቱ ከ አንድ መቶ በላይ የሚሆኑ ሌሎች ተቃዋሚዎች የሞት ቅጣትና ግድያ ለሚያስከትል ክስና ፍርድ አደጋ መጋለጣቸውን አመልክተዋል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የዓለም መንግስታት ያለባቸው እዳ የኮቪድ-19 ወረርሽኝ በከፋበት ጊዜ ከነበረው ወዲህ በከፍተኛ ደረጃ እያሻቀበ ነው ሲል ዓለም አቀፍ የገንዘብ ተቋም አይኤምኤፍ አስጠነቀቀ። በሚቀጥሉት አምስት ዓመታት ያሻቅባል ተብሎ ከሚጠበቀው እዳ እጅግ የሚበዛው በቻይናና በዩናይትድ ስቴትስ እንደሚሆን የአይኤምኤፍ የሀገሮች ገቢዎች ክፍል ኃላፊ ቪቶር ጋስፐር ለአጃንስ ፍራንስ ፕሬስ በሰጡት ቃለመጠይቅ ተናግረዋል። ኃላፊው ይህን ያሉት ትናንት ረቡ ይፋ የተደረገው አይኤምኤፍ ሪፖርቱን ከማውጣቱ በፊት መሆኑ ተነግሯል። የዚህ የአውሮፓውያኑ የ2023 ዓ ም የመንግስታት ዕዳ ከኮቪድ ወረርሽኙ በፊት ይደርሳል ተብሎ ከተጠበቀው አልፏል ብለዋል። የዩናይትድ ስቴትስ ዕዳ ከአጠቃላይ የአገር ውስጥ ምርት ድምሮ ጋር ሲነጻጸር እንደ ኤሮፓ አቆጣጠር በ2027 ከወረርሽኙ በፊት ከነበረበት የበለጠ እንደሚሆንም ኃላፊው አመልክተዋል። የቻይና እዳ ከአጠቃላይ ምርት ድምር ጋር ሲነጻጸር በየአመቱ እየጨመረ እንደሚሄድም ጋስፐር ገልጸዋል። እንደ አይኤምኤፍ ግምት እንደ ኤሮፓ አቆጣጠር በ2028 የቻይና እዳ ጫና ከወረርሽኙ በፊት ከነበረው በእጥፍ ይልቃል ተብሎ ይጠበቃል። ከቻይና እና ዩናይትድ ስቴትስ ውጪ ያሉ የሌሎች ጥቂት አገሮች የዕዳ ጫና በአመቱ አጋማሽ የተሻለ ገጽታ መያዙም ተጠቅሷል። ከ60 ከመቶ በላይ የሚሆኑ አገሮች ዕዳ ከአጠቃላይ ምርት ድምር ጋር ሲነጻጸር በሚቀጥሉት አምስት ዓመታት እየቀነሰ እንደሚመጣ ጋስፐር ተናግረዋል። ዩክሬን ዛሬ ይፋ ባደረገችው አቋሟ ሞስኮ እንደ ኤሮፓ አቆጣጠር በ2014 ሕገወጥ በሆነ መንገድ ወደ ራሷ ግዛት የጠቀለለቻት ክሬሚያን ጨምሮ ባለፉት ዓመት ይገባኛል ካለቻቸው በምስራቅ የአገሪቱ ክፍል ከሚገኙ የዩክሬን ግዛቶች ለቃ እንድትወጣ ፍላጎቷ መሆኑን አስታውቃለች። የዩክሬን የውጭ ጉዳይ ሚኒስትር ዲሚትሮ ኩሌባ የመጀመሪያው በሆነው የጥቁር ባህር ደህንነት ጉባኤ ላይ በቪዲዮ ባስተላለፉት መልእክታቸው 14ተኛ ወሩን ያስቆጠረው የሩሲያ የዩክሬን ወረራ በአውሮፓ መሀል በመድማት ላይ የሚገኝ ቁስል ነው ብለዋል። ይሁን እንጂ በዓለም አቀፍ ደረጃ የሚታወቁት የዩክሬን ድንበሮች የግድ መከበር አለባቸው ሲሉም ሚኒስትሩ አክለዋል። ኩሌባ አያይዘውም ሁላችንም በተባበሩት መንግስታት ቻርተር መርሆች የጋራ እምነቶች መሰረት ክሬሚያ የዩክሬን እንደሆነችና ወደ ዩክሬን ቁጥጥር እንደምትመለስ ተስማምተናል ብለዋል። በመጨረሻም ትናንት ረቡዕ በሲሲሊ ካታኒያ ወደብ በአገልግሎት ብዛት አርጅቶ ከዛገው ጀልባ ውስጥ የጣሊያን የባህር ጠረፍ ጠባቂዎች ከሞት ያዳኗቸው በመቶዎች የሚቆጠሩ ፍልሰተኞች ደስታቸውን ሲገልጹ ታይቷል። ነዳጅ አልቆባት ባህር ላይ ቆማ በነበረችው ጀልባ ውስጥ 700 የሚደርሱ ፍልሰተኞች እንደነበሩ ተነግረዋል። በዚህ የአውሮፓውያኑ 2023 የመጀመሪያዎቹ ሶስት ወራት ውስጥ በአፍሪካና አውሮፓ ደቡባዊ የባህር ዳርቻዎች ባለው አደገኛ የባህር መስመር ላይ 441 ፍልሰተኞች መሞታቸውን የተባበሩት መንግስታት ድርጅት የስደተኞች ኤጀንሲ አስታውቀዋል። ለብዙዎቹ ፍልሰተኞች ሞት አስተዋጽኦ ያደረገው በመንግስት የሚመራው የነፍስ አድን ሥራ መዘግየቱ እንደሆነ የዓለም አቀፉ የስደተኞች ድርጅት ትናንት ረቡዕ ባወጣው መግለጫ አመልክተዋል። የጣሊያን ቀኝ ክንፍ መንግስት ቁጥራቸው እየጨመረ የመጣውን ፍልሰተኞች ብዛትና ሞት ለመታደግ ከትናንት በስቲያ ማክሰኞ ለስድስት ወራት የሚቆይ ብሔራዊ የአስቸኳይ ጊዜ አዋጅ አውጥተዋል። ከዚሁ ጋር በተያያዘ የጣሊያን ጠቅላይ ሚኒስትር ጆርጂያ መሎኒ እና ካቢኔያቸው የአምስት ሚሊየን ዩሮ ወይም አምስት ነጥብ አምስት ሚሊዮን ዶላር ወጪ ፈቅደዋል። ይህ የአውሮፓውያን አመት ከገባ ወዲህ ለጣሊያን ወታደሮች ጀልባዎች ወይም የበጎ አድራጎት መርከቦች ባህሩ ላይ የደረሱላቸው ወይም ካለምንም እርዳታ የደረሱ 31 ሺህ ፍልሰተኞች ጣሊያን መግባታቸውን የአገር ውስጥ ጉዳይ ሚኒስቴር መረጃዎች አመልክተዋል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚሁ አበቃ። ከቀሪዎቹ የምሽቱ ዝግጅቶቻችን ጋር አብራችሁን ቆዩ። ደረጀ ደስታን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክቡራትና ክቡራን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ሐሙስ ሚያዝያ 5 2015 ዓ ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የምስልና ድምፅ አቀናባሪዎቹ ግርማ ደግፋና ሲሳይ አሸናፊ የዕለቱ ዋና ዘጋጅ ጽዮን ግርማ የዌብና ማኅበራዊ አቀናባሪያችን ደግሞ አበባየሁ ገበያው ናት። የስቱዲዮ ምስልና ድምፅ አቀናባሪያችን ሄለን ሞዘዝ ናት። አሁን በቀጥታ ወደ ዕለቱ አብይ ርዕስ ነው የምንወስዳችሁ። በልዩ ኃይሎች መልሶ ማደራጀት ተግባራዊ እንቅስቃሴ ሰብአዊ መብቶች እንዲጠበቁ ሲል ኢሰመኮ አሳሰበ። የኢትዮጵያ መንግስት የክልሎችን ልዩ ኃይሎች መልሶ ለማደራጀት የጀመረው ፕሮግራም ሰብአዊ መብቶች አደጋ ላይ በማይጠል አሰራር እንዲተገበር የኢትዮጵያ ሰብአዊ መብቶች ኮሚሽን አሳስበዋል። በአማራ ክልል የመልሶ ማደራጀትን ውሳኔ በመቃወም በተፈጠሩ ግጭቶች የደረሱ ጉዳቶችን ከመከታተልና ከመመርመር ስራው ጎን ለጎን ችግሮች በውይይት የሚፈቱባቸውን ምክር ሀሳቦችን በተለያየ ደረጃ ለሚገኙ የመንግስት ኃላፊዎችና ባለድርሻ አካላት በመስጠት የበኩሉን ጥረት በማድረግ ላይ እንደሚገኝም ኮሚሽኑ ባወጣው መግለጫ አመልክቷል። በአገሪቱ የሚስተዋለው ነባራዊ ሁኔታ የፈጠረው ስጋትና ያን ለመተማመን ስሜት ልዩ ኃይል አባላትን ወደ ጸጥታ ተቋማት ለማስገባት ከተላለፈው ውሳኔ ጋር ተያይዘው በክልሉ ለተቀሰቀሰው ቀውስ ተቃውሞና ለተፈጠረው ግጭትም መንስኤ መሆኑን ያብራራው የኮሚሽኑ መግለጫ የሚወሰዱት እርምጃዎች ሰላማዊና ሕጋዊ መሆን እንደሚገባቸውም አሳስበዋል። የኮሚሽኑ የሰብአዊ መብቶች ክትትልና ምርመራ ክፍል ከፍተኛ ዲሬክተር ያነጋገረው መለስካቸው አምሃ ተከታዩን አድርሶናል። የኢትዮጵያ ሰብአዊ መብቶች ኮሚሽን ባወጣው መግለጫ እንዳመለከተው መንግስት በክልሎች የተደራጁ ልዩ ኃይሎችን መልሶ ለማደራጀት ያሳለፈውን ውሳኔ መተግበር መጀመሩን ተከትሎ በአማራ ክልል ተቃውሞዎችና ግጭቶች ተቀስቅሰዋል። በተፈጠሩ ግጭቶችም የደረሰው ጉዳቶችን እየተከታተለ እንደሆነም መግለጫው ይጠቁማል። ኮሚሽኑ የሰብአዊ መብቶች አደጋ ላይ ወድቀዋል ሲል በደረሰው መረጃ መጠን የጉዳቱ ደረጃ ምን እንደሚመስል ቪኦኤ ጠይቋል። በኢትዮጵያ ሰብአዊ መብቶች ኮሚሽን የሰብአዊ መብቶች ክትትልና ምርመራ ስራ ክፍል ከፍተኛ ዳይሬክተር ዶክተር ሚዛኔ አባተ ለጥያቄው ማብራሪያ ሰጥተዋል። ውሳኔ ተከትሎ በተለያዩ የአማራ ክልል ከተሞች በተለይም እኛ መረጃ ባገኘንባቸው በቆቦ፣ በባህር ዳር፣ በወረታ፣ በከምቦሻ፣ በደብረ ብርሃንና በመራዊ ከፍተኛ የተቃውሞ ሰልፎች እንደተካሄዱ እናውቃለን። መንገድ መዘጋታቸውን፣ የአገልግሎቶች መቋረጥ፣ ኢንተርኔት፣ ከዚህ በተጨማሪም ደግሞ እንግዲህ በጸጥታ ኃይሎችና በሲቪል ሰዎች መካከል እንዲሁም በጣጣቂዎች መካከል ከፍተኛ ግብግብ እና ግጭት የተፈጠረበት ሁኔታ እንደሆነ እናውቃለን። እንግዲህ እነዚህ በራሳቸው እንግዲህ በሰዎች የዕለት ከዕለት ተግባራት ላይ የሚያደርሱት ተጽዕኖ አለ። ይህም ራሱ የሰብአዊ መት እንደምታለ ከዛ በተጨማሪ ግን እኛ ባለን እስካሁን በደረስበት መረጃ መሰረት በእነዚህ ከተሞች ሰዎች ሞተዋል። የአካል ጉዳት የደረሰባቸው ሰዎች አሉ። መንገላታት የደረሰባቸው የተደበደቡ ሰዎች አሉ። ለእኛ እነዚህ የሰብአዊ መብት ጥሰቶች ናቸው። እንግዲህ በእያንዳንዱ ቦታ ላይ እንግዲህ እዛም ላይ እንዳመለከት ነው በቆቦ አካባቢ የረድ የሰራተኞችን ጨምሮ ነው እነዚህ ጉዳቶች የተከሰቱት። እስካሁን ባለን መረጃ እነዚህ ግድፍ የሆኑ መረጃዎች ናቸው ያሉ። ወደፊት ግን በእያንዳንዱ ከተማ ውስጥ የነበሩ ችግሮች ምንድን ነበሩ፣ ከሞት ጋር በተያያዘ ከአካል ጉዳት ጋር በተያያዘ እና ሌሎችም የሰብአዊ መብቶች ጥሰቶች ለማረጋገጥ ሰፊ የሆነ የምርመራ እና የክትትል ስራ እንሰራለን ማለት ነው። አሁን ያለን ጠቅላላ ያለ መረጃ ነው። እናም መግለጫችን ላይ ግን እንዳመለከትነው እንደዚህ አይነት ፍርጫዎች ወይም ደግሞ ግጭቶች በሚከሰቱበት ጊዜ ሰብአዊ መብቶች አደጋ ላይ ይወድቃሉ አለ ይህን ክሊርሊ እያየ ነው ስለሆነ ይህ ነገር መቀጠል ያለበት ባለመሆኑ ጉዳዩ በምክክር በሰላማዊ መንገድ የሚፈታበት መንገድ እንዲመቻች ነው ጥሪ ያለ። በአማራ ክልል ላለፉት አምስትና ስድስት ቀናት ተቃውሞዎችና የሰላም መደፍረስ እንዲሁም ግጭቶች ከተነሱ በኋላ በመንግስት በኩል የተለያዩ መግለጫዎች እየተሰጡ ናቸው። በተደጋጋሚ በተለያዩ ክልሎች ይህ ልዩ ኃይሎችን መልሶ የማደራጀቱ ውሳኔ ተግባራዊ እየተደረገ እንደሆነም እየተገለጸ ይገኛል። በአማራ ክልል ይህን ያህል ተቃውሞ ለምን ተፈጠረ? ዶክተር ሚዛኔ መልስ አላቸው። ዝርዝር የሆኑ ነገሮች ማሄደው እንፈልጋለን። ምክንያቱም አንድ ሰብአዊ መብት ላይ አደጋ የሚያስገጥም ጉዳይ ሲፈጸም ሰብአዊ መብት ተጥሷል አደጋ ላይ ውድቃል ከማለት በተጨማሪ ለዛ ጥሰት ድራይቪንግ ፋክተር ዋናው ሩት ኮዙ ምንድን ነው የሚሉትም ሲስተሚክ ኢንቨስቲጌሽን የሚል የማጥናት ስራ እንሰራለን። ነገር ግን በዚህ በመግለጫችን ላይ እንዳመለከት ነው እንግዲህ እንደዚህ አይነት ውሳኔዎች በሚወሰኑበት ጊዜ ከፍተኛ ጥንቃቄ ያስፈልጋል የሚለውን ነገር ለማንሳት ሞክርናል። በተለይም አሁን ያለው ነባራዊ ሁኔታ በሀገሪቱ ውስጥ እንግዲህ ከፍተኛ ስጋት አለ፣ እንግዲህ የጸጥታ ስጋት አለ በክልል ውስጥ እንግዲህ ሰላማዊ ሰልፎች በግልጽ እንዳመለከቱ፣ የሰላም ጸጥታ ችግር እና ስጋት ባለበት ሁኔታ እንዴት እንዲህ አይነት ውሳኔ ይወሰናል የሚባለው ከዛ በተጨማሪ ደግሞ እንግዲህ አጠቃላይ በሀገሪቱ ውስጥ ያለው ያለመተማመን ስሜት የወለደው ስጋት ነው ብለን እናስባለን ማለት ነው። በመግለጫውም ላይ እንደተበራራው በሀገሪቱ ውስጥ የሚታየው ነባራዊ ሁኔታ ስጋትና የአለመተማመን ስሜት ፈጥሯል። ይህም ችግር ለመፍታትም የተለያዩ ሰላማዊና ህጋዊ እርምጃዎች እንዲወሰዱ ኮሚሽኑ ጥሪ አቅርቧል። ግን ይህ የአለመተማመን ስሜትና ስጋት እንዴት ተፈጠረ የሚል ጥያቄ ለዶክተር ሚዛኔ አቅርቤላቸው ነበረ። ሁኛውን በዝርዝር ላልሄድበት እችላለሁ። እንደሚታወቀው እንግዲህ አሁን ኢትዮጵያ ውስጥ ያለው ሁላችን የምንገነዘበው በጣም ፖላራይዝ የሆነ ፖለቲክስ ነው እና በክልሎች መካከል ሰጣገባ ገባ እንዳለ እኔ ፐርሰናል የምገነዘበው ነገር አለ እና እነዚህ ነገሮች እንግዲህ አንዱ ክልል በሌላው ላይ ከፖለቲከኞች መካከልም በኦፖዚሽንና በገዢው ፓርቲ መካከል ላይ ብዙ ውዝግቦች ሲኖሩ ና ያለ እነዚህ እንግዲህ አለመተማመን ይፈጥራሉ ማለት መንግስት የሚወስነው ውሳኔ በቀላሉ ለማስፈጸም የሚቻልበት እድል አይፈጥሩም ማለት ነው። ስለዚህ በዚህ አይነት አለመተማመን ካለ ስጋት ካለ ደግሞ ያንን ነገር ለመፍታት መጀመሪያ ጥነት ማድረግ እና ከዛ በኋላ ውሳኔውን የማስፈጸም ስራ ቢሰራ ይሻላል ነው የምንለው። እንግዲህ የኛው ሰፋ ያለ ትንተና የሚያስፈልገው ነገር ነው እንዳልኩት ሚስትረስት አለ። በዛ ሁኔታ ውስጥ እንደዚህ አይነት ውሳኔ ሲወሰኑ ዜጎች ናቹራል ሪአክት ያደርጋሉ፣ ይቃወማሉ። ያንን ያየ ነው። ስለዚህ ይሄኛውን ነገሮች መተማመን እንዲኖር ያሉ ስጋቶች እንዲወገዱ በዚህ ላይ መተማመን መግባባት ያስፈልጋል። የኢትዮጵያ ሰብአዊ መብቶች በዚህ መግለጫው እንደጠቆመው የተከሰተውን ወቅታዊ ችግር ለመፍታት ከተለመደው አሰራሩ ወይንም ከመደበኛው የክትትልና ምርመራ ስራው ጎን ለጎን በተለያዩ ደረጃዎች ያሉ ባለድርሻ አካላትንና የመንግሥት ኃላፊዎችን ማነጋገር ጀምሯል። ይህ ጥረት ምን ፍሬ ያስገኝቷል የሚል ጥያቄም አቅርቤ ነበረ። ዶክተር ሚዛኔ አባተ ይህ አዲስ ነገር አይደለም ይላሉ። እንደ ምሳሌም ከጥቂት ወራት በፊት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ተከስቶ በነበረው ችግር እንዲህ ያለ እገዛ ኮሚሽኑ አድርጎ እንደነበረ አስታውሰው የሚከተለውን ብለዋል። ተመሳሳይ አፕሮች ነው የምንከተለው። እንግዲህ አንድ የሰብአዊ መብት ችግር የሚፈጥ ወይም ደግሞ አደጋ ላይ የሚጥል ጉዳዮች በሚከሰቱበት ጊዜ በተለመዱት መንገድ ጉዳዩን ላንፈታው እንችላለን። ለምሳሌ እኛ ምርመራ ማድረግ እንችላለን። የተገደሉ ሰዎች፣ አካል ጉዳት የደረሰባቸው ሰዎች ወይም ንግድ ተቋማቸው ላይ ጉዳት የደረሰ ብለን እነዚህ ነገሮችን ዝርዝር ማድረግ እንችላለን። ክትትል ማድረግ እንችላለን። ነገር ግን ጉዳዩን፣ ችግሩን ከስር መሰረቱ አድሬስ ለማድረግ ደግሞ ለየት ያለ አፕሮች እና ተጨማሪ አፕሮች ማድረግ ያለብን ነው። ስለዚህ ጊዜም ሁልጊዜም እንደምናደርገው ሁሉ በእያንዳንዱ ጉዳዮች ላይ መግለጫችን ላይ በግልጽ ባናመላክተው እንደዚህ አይነት ጉዳዮች በሚከሰቱበት ጊዜ ከሚመለከታቸው የፌዴራልና የክልል አካላት ጋር በመነጋገር እንደዚህ ችግሩ መፍትሄ እንዲያገኝ ጥረት እናደርጋለን ማለት ነው። ጀነራል የሆነ ነገር ነው መልስ የሰጠው ዝርዝር የሆኑ ነገሮችን እንግዲህ ወደፊት የምንገልጽ ይሆናል ማለት ነው። ነገር ግን እንደ አንድ አፕሮች ይሄ የምንወስድ መግለጫ ከማውጣት በተጨማሪ ከሚመለከታቸው አገራት ጋር በመነጋገር ከእነሱ ጋር ከሰብአዊ መብት አንጻር ያለውን እንድብታ የማስረዳት ች አድሬስ ለማድረግ ደግሞ ምን አይነት አፕሮች መከተል እንዳለባቸው የእኛም ፐርስፔክቲቭ የመግለጽ የማግባባት ስራዎችን ሰራ ለማለት ይህን ሰራ እንግዲህ ከፌዴራል ጋር ካሉ ኃላፊዎች ብቻ ሳይሆን ክልልም ላይ እንግዲህ የተለያዩ ጽህፈት ቤቶች አሉ። ጽህፈት ቤት የኢትዮጵያ ሰብአዊ መብቶች ኮሚሽን እነሱም እንደዚሁ በተለያየ ደረጃ የሚኃላፊዎች የሚሳተፉበት ሁኔታ ይፈጠራል ማለት ነው። በአማራ ክልል የተከሰተው ተቃውሞና የፀጥታ መደፍረስ ከትናንት ጀምሮ እየረገበ መምጣቱ ይነገራል። አሚኮ ወይንም የአማራ ሚዲያ ኮሚኒኬሽን ዛሬ ከባህር ዳር ባሰራጨው ዜና፣ በሰሜን ወሎ የሀገር መከላከያ ሰራዊት አመራሮች፣ የሃይማኖት አባቶችና የሀገር ሽማግሌዎች ባደረጉት ጥረት የፋኖ አባላቱ ልባዊ ይቅርታ ጠይቀው ስምምነት ተደርሷል ብሏል። የተዘጉ መንገዶችም የተከፈቱ መሆናቸውን ከተለያዩ የዜና ማሳረጫዎች ለማወቅ ተችሏል። መለስካቸው አማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸውን ለዘገባው አመሰግናለሁ። ክብራትና ክብራን አድማጮች የመጽሔቱ ትንታኔ ርዕሶች ይቀጥላሉ። ተከታዩም ከዚሁ ርዕስ ጋር የሚያቆየን ነው። የፋኖ ታጣቂና የመከላከያ ሰራዊትን ግጭት በርቅ ለመፍታት ጥረት መጀመሩን ይመለከታል በአማራ ክልል ሰሜን ወሎ ዞን ራያና ቆቦ አካባቢ ተቀስቅሶ የነበረው የጸጥታ ችግር በርቅ እንዲፈታ በሃይማኖት አባቶችና በአገር ሽማግሌዎች በተደረገው ተደጋጋሚ ጥረት ተፈቶ አንጻራዊ ሰላም ሰፍነዋል ነው የተባለው በአካባቢው ከመከላከያ ሰራዊት ጋር የተኩስ ልውውጥ ውስጥ ገብተው የነበሩት የምስራቅ አማራ ፋኖ በሚል የሚታወቁት ታጣቂዎች በእርቁ ጥረት ውጊያ ማቆማቸውንና አንጻራዊ ሰላም መስፈኑን የአገር ሽማግሌዎች ለአሜሪካ ድምፅ ገልጠዋል የሰሜን ምስራቅ እዝ ምክትል አዛዥ ለአካባቢው አካባቢው ተገኝተው የተገኘው አንጻራዊ ሰላም የአገር ሽማግሌዎችና ሃይማኖት አባቶች የተጫወቱትን ሚና ማድነቃቸውን በክልሉ መንግስት የሚተዳደረው የአማራ ሚዲያ ኮርፖሬሽን አመልክተዋል። ኮርፖሬሽኑ የምስራቅ አማራ ፋኖ ታጣቂ ከመከላከያ ሰራዊቱ ጋር የተደረገውን ሽምግልና ተቀብሎ ወደ መሰብሰቢያ ማዕከሉ ለመመለስ ግጭቱን በእርቅ መፍታቱንና ስለደረሰው ጉዳትም የተሰማውን ሀዘን መግለጹን ዘገባው አስደምጧል። መስፍን አራጌ ተከታትሎታል። ትናንት ረቡዕ ማለዳ ከበድ ያለ የተኩስ ድምፅ መስማታቸውን ይህም ፋኖ እየተባሉ የሚጠሩ የአማራ ታጣቂዎች አንድ የፖሊስ ጣቢያን በተቆጣጠሩበት ወቅት የተፈጠረ እንደነበር የመዘዞን ከተማ ነዋሪዎች ተናግረዋል። ፋኖዎቹ ኢላማ ያደረጉት ለርክክብ የመጣን የጦር መሳሪያ ነበር ሲል ለደህንነቴ ሰጋለው በሚል ስሙ እንዳይጠቀስ የጠየቀ አንድ ነዋሪ ለቪኦኤ ገልጿል። ሌሊት አስር ሰዓት ላይ ተኩስ ተጀመረ ፖሊስ እንደው ቤታችን ላይ ጥይት እንጠባጠው ነበር። ምንድን ነው የተፈጠረው ነገር ስንል ደበደቡን። በስምምነት መሳሪያውን አምጡ አሉን። መጀመሪያ ፖሊስ ጠቃም ኮፍቶ፣ ከዛ ተኩስ ልውውጥ ሆነ። የማይሆነን ሀይላቸውን ብዙ ነው። ከዛ በኋላ መሳሪያውን ጭነው ሄዱ። አስራ አንድ ሰዓት ተኩል አሉ። እንደ ፋኖ ያሉ የክልል ልዩ ሀይሎች ፈርሰው ከፌዴራል ጦርና ፖሊስ ጋር እንዲቀላቀሉ መንግስት ባለፈው ሳምንት ትዕዛዝ ማውጣቱን ተከትሎ በአማራ ክልል ተቃውሞና ግጭት ተቀስቅሷል። ክልሉ ውስጥ በተከሰተው ግጭት የተጎዱ ሰዎችን ቁጥር ወዲያውኑ ማወቅ ባይቻልም ማክሰኞ ዕለት በርካታ ሰዎች በጥይት እንደተመቱ የሮይተርስ የዜና ወኪል የኮምቦልቻን ከንቲባ ጠቅሶ ዘግቧል። ፌዴራል ሰራዊት የአማራ ልዩ ኃይልን አግተዋል የሚል የሐሰት ያሉት ወሬ ከተሰራጨ በኋላ የተቃውሞ ሰልፈኞች አንድ የጦር ሰፈር ማጥቃታቸውን ከንቲባ መሐመድ አሚን ለሮይተርስ በሰጡት ቃል ገልጸዋል። ብዛታቸውን ማረጋገጥ ባይቻልም ከአዲስ አበባ 130 ኪሎ ሜትር ላይ በምትገኘው ደብረ ብርሃን ከተማ ውስጥ የተጎዱ ሰዎችን ማየታቸውን እማኞች ተናግረዋል። ከትናንት በስቲያ ማክሰኞ ጀምሮ እየተካሄደ ያለ ግጭት እንዳለ ኢሳያስ እንደሚባል የገለጸ አንድ ነዋሪ ለቪኦኤ ተናግረዋል። ህዝቡም ያው አስገባም ነው፣ መከላከያ ደግሞ ጠጠራለሁ አይነት ነገር፣ ከተማ መዘባለሁ ነው ያው ፋኑ እና ያው ህዝቡ ያለውን ይዞ ውስጥ ምንም ገጀራ ምንም እየያዘ ህዝቡን ይዘው እየተጠበቀ ነው። መከላከያም ከባድ መሳሪያ የታገዘው ጦርነት ነው አሁን ያለው። እንደ ጎንደርና የክልሉ ዋና ከተማ በሆነችው ባህር ዳር ባለስልጣናቱ እንደተለመደው ኢንተርኔት አቋርጠዋል ሲሉ ነዋሪዎቹ ለቪኦኤ ተናግረዋል። በአንድ የባህር ዳር ቡና ቤት ውስጥ ሰኞ በደረሰ ፍንዳታ ሁለት ሰዎች ሲሞቱ ብዙዎች ቆስለዋል። የካቶሊክ እርዳታ አገልግሎት የሚባለው የረድኤት ድርጅት ሁለት ሠራተኞቹ ወደ አዲስ አበባ በመመለስ ላይ ሳሉ ባለፈው እሁድ በጥይት ተመትተው እንደተገደሉበት አስታውቋል። ግድያው በአካባቢው ካለው ተቃውሞ ጋር ግንኙነት ይኖረው እንደው ለጊዜው ባይታወቅም ክልሉ ውስጥ እየተበላሸ የመጣው የጸጥታ ሁኔታ አሳሳቢ መሆኑን ታዛቢዎች እየተናገሩ ነው። ይህ በእንዲህ እንዳለ የክልል ኃይሎች ወደ ፌዴራል ኃይሎች መጠቃለል ለዘላቂ ሰላም አስፈላጊ ነው ይላሉ በአዲስ አበባ ዩኒቨርሲቲ የሰላም እና የጸጥታ ተቋም የቀድሞ ዲሬክተር ዮናስ አዳዬ ዘጠኝ ወይም አስራ አንድ ልዩ ጦሮች ለኢትዮጵያ ለኢኮኖሚዋም፣ ለማኅበራዊ እድገቷም፣ ለዘላቂ ጸጥታዋም አይበጅም። አማራ ክልል ውስጥ ካለው ተቃውሞና ግጭት ጋር የተያያዙ የተጎጂዎችን ቁጥር በተመለከተ ፌዴራል መንግስቱ ያወጣው ማረጋገጫ የለም። የክልል ኃይሎች ትጥቅ እንደማይፈቱ ከፌዴራል ኃይሎች ጋር የማዋሃዱ ሥራ ግን አስፈላጊ ከሆነ በግድም ጭምር እንደሚከናወን ጠቅላይ ሚኒስትር አብይ አህመድ ባለፈው ሳምንት ተናግረዋል። የፌዴራል መንግሥትና የትግራይ ኃይሎች ባለፈው ጥቅምት የሰላም ስምምነት መፈራረማቸውን ተከትሎ ኢትዮጵያ ሁለት ዓመት ከፈጀ ጦርነት ታላቃለች። በጦርነቱ የአማራ ኃይሎች ከፌዴራል እና ከኤርትራ ኃይሎች ጋር ወግነው ከትግራይ አማጽያን ጋር ተዋግተዋል። በጦርነቱም በመቶ ሺዎች የሚቆጠሩ ህይወት ጠፍቷል። በሚሊዮን የሚቆጠሩ ደግሞ ተፈናቅለዋል። እንግዱ ለዘገባው አመሰግናለሁ። ክብራትና ክብራን አድማጮች፣ ቀደም ብዬ ያስተዋወቅኩትን ሳይሆን ከሱ የሚከተለውን ነበር በቴክኒክ እክል ምክንያት የሰማችሁት። ይህ የተከታተላችሁት ዘገባ የታጣቂዎች ከመዘዞ ፖሊስ ጣቢያ መሳሪያ መዝረፋቸው የተሰማበት በአማራ ክልል ጎንደር ከተማ አቅራቢያ ባለችው መዘዞ ከተማ ታጣቂዎች የአንድ ፖሊስ ጣቢያን ለተወሰነ ሰዓት ተቆጣጥረው መሳሪያ መውሰዳቸውን የአካባቢው ነዋሪዎች ለአሜሪካ ድምፅ ያስታወቁበት ነው። ክልሉ ውስጥ ሰሞኑን የተስተዋለው በነዋሪዎችና በፌዴራል ሰራዊት መካከል ያለው ግጭት የጀመረው ባለፈው ሳምንት ሲሆን ይህም መንግስት የክልል ኃይሎች ፈርሰው ከፌዴራል መከላከያ ኃይሎችና ከፖሊስ ጋር እንዲቀላቀሉ መመሪያ ማስተላለፉን ተከትሎ የመጣ ነው። ይህንን ዘገባ እንግድ ወልዴ እንዳሰናዳልን የአሜሪካ ድምጿ ማያ ምስክር ከአዲስ አበባ ያጠናቀረችውን ጨምቆ የቀረበ ነበረ። ቀደም ብዬ ወደ አስተዋወቅኳችሁ ወደ መስፍን አራጌ ዘገባ ነው የምናልፈው። የፋኖ ታጣቂዎችና የመከላከያ ሰራዊትን ግጭት በእርቅ ለመፍታት ጥረት መጀመሩን የሚመለከተው ነው። መንግስት የሁሉንም ክልሎች ልዩ ኃይሎች ወደ ፌዴራል የጸጥታ ተቋማት በማስገባት መልሶ የማደራጀት እንቅስቃሴውን ይፋ ማድረጉን ተከትሎ በተለያዩ የአማራ ክልል አካባቢዎች ተቃውሞና ለመረጋጋቶች ነበሩ። ከነዚህም በሰሜን ወሎ ዞን የሚገኘው ቆቦ ከተማና አካባቢው ይገኙበታል። ፋኖ እየተባለ በሚጠራው የአካባቢው ታጣቂና በመከላከያ ሰራዊት መካከል የተፈጠረውን ግጭት ዘወልድ በሚባለው የሽምግልና ስርዓት በእርቅ ለመፍታት በተደረገው ጥረት አንጻራዊ ሰላም መስፈኑንና የተ ተኩስ ድምፅ መቆሙን የቆቦ ከተማ ዘወልድ ዋና ጸሐፊና የሽምግልና ቡድኑ አባል ፈንታው ጫን ገልጸዋል። ትላንትና የተፈጠረውን ብቻ ሳይሆን ከትላንትና በፊት የራያ ማህበረሰብ የአባታቸውን የጥንቱን ፋኑን የሚለውን ስም በመያዝ በመሰባሰብ ኢትዮጵያን ለማስከበር ከሚዋደቀው መከላከያ ጎን በመሰለፍ አብረው የድርሻቸውን ተዋጥተው ከዚህ ደርሰዋል። አብረው በጋራ አገራቸውን ነጻ አውጥተዋል። ትላንትና ግን ባለመግባባት ሁለቱ ወንድማሞች አንድ ጎራ ተሰልፈው ባለመግባባት ከፍተኛ ትንሽ ተፈጥራለች። ይህችን ችግር ግን ሰፋ እያለ በምትመጣበት ሰዓት የአካባቢያችን ራያ ዘወል የሚባል አለ። ያንን ይዞ በመጓዝ መሰል ሽማግሌዎችና የሃይማኖት አባቶችን ይዞ በመጓዝ ሁለቱን ግራና ቀኝ ያለውን ጎራ አገናኝቶ ያሉትን ችግሮች ፈትቶ አብረው እንዲቀጥሉ አስደርገናል። መግባባት የተደረሰባቸውንና በሚቀጥሉት ጊዜያት የሚሰሩ ተግባራትም ላይ ውይይት መደረጉን ያስታወሱት ብዙ ለኢትዮጵያ ሲሉ እጃቸው የተቆረጠ አካላቸው የጎደሉ ወጣቶች ፋኖች ይኖራሉ። እነዚያን ግን ከመንግስት ጋር እየተነጋገሩ ቁስለኛም በቁስለኛ የሞተን የደም ካሳውን ማንኛውም ነገር መንግስት ባወረደ ኦሪንቴሽን ገበሬውም ወደ ገበሬ ግብርናው የግል መሳሪያውን ተፈቅዶለት በግሉ ነጋዴውም ወደ ንግዱ እንዲሰማራ መንግስት የሚመለከታቸው አካሎችና ሀገር ሽማግሌዎች ጋር ውይይት ተፈጽሟል። አብረን በጋራ ሆነ እንድንፈጽም አስታርገናል። ትናንት የእርቅ ሂደቱን የሚያሳይ ተንቀሳቃሽ ምስል በማህበራዊ ትስስር ገጾች በስፋት መለቀቁን ተከትሎ ጉዳዩ የብዙዎቹን ትኩረት ስቦ ነበር። በተለይም ከሀገር ሽማግሌዎችና የሃይማኖት አባቶች ጎን ተሰልፈው እርቁ ውጤታማ እንዲሆን እርፎ መረባ እያሉ ጸሎትና መልእክት ካስተላለፉት እናቶች ጎን እንደነበሩ ስማቸውን ከመጥቀስ የተቆጠቡ አንዲት እናት ተናግረዋል። እርፎ መረባ ትልቅ የእርቅ ስነ ስርዓት ነው፣ እና በዛ መልኩ ነው ግጥሙን የምትገጥመው አንድ ሴት ነች። ሀደሬ ለብሰው ጉፍታሚ ይባላለ፣ ያንን ለብሰው ነው ባካቸው ልጆ ተብሎ የተለመነው እና እርፎ መረባ መረባ ይላል ተቀባዩ፣ የገባብን ሰይጣን ይውጣልን፣ አላህ ያውጣልን፣ ጌታ ያውጣልን እያሉ ን ይላሉ። ከሽማግሌዎቹ ባሻገር የሴቶቹን እንባ ነበር ሲያዩ የነበሩት እና በጣም ልብ የሚሰብር ነበር። ሁሉም ልጁን ያውፋን፣ ያልገባ የለም በየቤቱ ከዛ አንጻር፣ እባካችሁ ስለወላድ ብላችሁ እኛ ልጆቻችንን በምንም መንገድ እንዲያቆሙ እናደርጋለን። ከወደ እናንተ ግን የሚተኮሰው ከባድ መሳሪያ፣ ሌሎችም ነገሮች አቁሙልን፣ ጊዜም ስጡን ልጆቻችንን እስክንመክር ሄደንም እስከምንሸመግል ድረስ ጊዜ ስጡን ተባለ። እሻለ አስተያየት ሰጫዋ ለሰላም ሲባል ረጅም የእግር ጉዞ እስከ መድረሳቸውንም አክለው ጠቅሰዋል። ቆቦ ነው ስብስባችን የነበረው የአላማጣ ከተማ የሀገር ሽማግሌ የሃይማኖት መሪዎች መጥተዋል። እንደዚሁ የሃይማኖት አባቶች፣ የሀገር ሽማግሌዎችና ወላጆች ነበር በጋራ ሽምግልናውን እንዲቀጥል ያደረጉት። ሞት ይቅር እርስ በርስ መጋደል ይቅር ቁጥር በጋራ ሁነን የሚጠየቀውን አካል ጠይቀን ይህ ግጭት እንዲቆም እናድርግ የሚል ነበር። ከዛ በጋራ ሁኖ ጮር የሚባል ቦታ አለ፣ የመከላከያ ካምፕ ያለበት ማለት ነው። ትዛ ነው የተሄደው። ከአምስት ኪሎ ሜትር በላይ የሆነን ሁላችንም በእግራችን ነው የሄድ ነው። እርቁን ተከትሎ ቆቦና አካባቢዋ አንጻራዊ ሰላም ሰፍኗል። የተኩስ ድምጽ ቆሟል። መደበኛ ስራዎች ጀምረዋል፣ ይላሉ የአካባቢው የመረጃ ምንጮች። ራሱን የምስራቅ አማራ ፋኖ ነው የሚለውን አካል አመራር ለማግኘት ያደረግነው ጥረት ለጊዜው አይሳካልንም። በክልሉ መንግስት በሚተዳደረው የአማራ ሚዲያ ኮርፖሬሽን ላይ አስተያየታቸውን የሰጡት ፋኖ ምሬ ወዳጁ ከመከላከያ ኃይሉ ጋር ባለመግባባት በተቀሰቀሰው ግጭትና በደረሰው ጉዳት የተሰማቸውን ሐዘን ገልጸዋል። መከላከያ ማለት በዚህ ትግል ላይ ብዙ አስተዋጽኦ ያደረገ እጅግ የምንወደው የምናከብረው ወደፊትም ቢሆን አገር ነው፣ ተቋም ነው። በጠፋበን ህይወት በተለያየ ቦታ እጅግ አዝነናል። የእኛም ያጣናቸው ጓዶች አሉ፣ የመከላከያም ተመሳሳይ። እርቁን መቀበላቸውን ለጣቢያው ያስታወቁት ፋኖ ምሬ ለዚህም ምክንያት ያሉትን ዘርዝረዋል። አባት የሌለበት ሀገር፣ ሽማግሌ የሌለበት ሀገር ሀገር አይደለም ብለን እናስባለን። ስለዚህ የሃይማኖት አባቶች፣ የሀገር ሽማግሌዎች ለሀገር ትልቅ ባለውለታ ናቸውና ደም ከመፋሰስ ከግጭት ሳይደረስ የአገር ችግሮች እንደነዚህ አይነት አባቶች ይፈታሉ ማለት ነው። አሁን በሰላም ቦታ ውለናን ወደፊትም እየተማከርነ ነገሮችን እንድንፈታ ያው መልእክታችን ነው። የሰሜን ምስራቅ እዝ ምክትል አዛዥ ሜጀር ጀኔራል ብርሃኑ ጥላሁንን የጠቀሰው የአማራ ሚዲያ ኮርፖሬሽን የሃይማኖት አባቶች ሰላም እንዲመጣ ላደረጉት ጥረት አድናቆታቸውን መግለጻቸውን አሰምተዋል። ግጭት ይሄን ትርክ ይሄ በየመንገዱ የነበረውን ሁከት ያቆመው ማንም አይደለም። የሀገር ሽማግሌ መሀል እየገባ ነው ያቆመው። ፋኖ በአማራ ክልል የተለያዩ አካባቢዎች የተደራጁ ወጣቶች ታጥቀው የሚንቀሳቀሱበት ኢመደበኛ አደረጃጀት ሲሆን እንደየ አካባቢዎቹ በሰብአዊ መብቶች ጥሰቶችና ወሰን የተሻገሩ ጥቃቶች ከአንዳንድ ወገኖች ክስና ውንጀላዎች ይቀርቡበታል። በወልዲያ ዩኒቨርሲቲ የታሪክና ቅርስ አስተዳደር ምሁሩ ማህደር ታደሰ ዘመናትን የተሻገረው የሽምግልና ስርአት የከፋ ደም መፋሰስ እንዳይፈጠር የላቀ ሚና ተጫውቷል ብለዋል። በሀገር ደረጃ ፍትህ ሲጓደል፣ የመንግስታዊ ስርአቱ ሲላላ፣ በአካባቢው ላይ መደበኛ የተባለው የአስተዳደራዊ ስርዓት በማይኖርበት ሰአት ልክ መንግስት እንዳለ ሰው አስዩም እንዲያደርግ እና እንዲህ አይነት ችግሮች እንዲህ አይነት አለመረጋጋቶች እንዳይፈጠሩ ትልቅ ሮል ይጫወታል። ምናልባት በዳይ የሚባለው ወገንም በዚህ ስርዓት ውስጥ አልካተትም አልገባምም ካለ እንበደዴ የሚባል የመጨረሻ እርምጃ እስከመውሰድ ድረስ። እንበደዴ ማለት ከማንኛውም ማህበራዊ አገልግሎት በዳይ ተብሎ ወይም ስርአቱን አልከተል አልቀበልም አልቀበልም ያለ ሰው የሚያገሉበት ስርአታቸው ነው። ከአስራ ስድስት አስራ ሰባት ክፍለ ዘመን ጀምሮ በወንዝ እየተከፈለ ስንየሰገድ፣ መዛርድ፣ ዘወልድ ክፍሎ የሚባሉ የወንዝ አባቶች አሉ። ልክ እንደ ባውንደሪ ሆኖ የሚያገለግል በዛ ወንዝ ስር ውስጥ የሚገኙ ሰዎች ቀድመው ይህ ስርዓት የተከሉ ሰዎች ናቸው። በቆቦ ከተማ አንጻራዊ ሰላም መስፈኑን ለአሜሪካ ድምጽ ያረጋገጡት ምሁሩ ይህም የሽምግልናውን ውጤታማነት የሚያሳይ እንደሆነ ጠቁመዋል። በጣም ትልቅ ውጤት ተገኝቷል። ከሶስት ቀን በፊት በትልልቅ መሳሪያዎች ተደገፈ ከፍተኛ ውጊያ ነበረ። ዛሬ ሶስት ሁለት ዓመት በፊት ጀምሮ አካባቢው የጦርነት ቀጠና የነበረ ነው። ብዙ ሰዎች ሞተዋል፣ ተገለዋል። በጦርነቱ ምክንያት የስነ ልቦና ጫና የደረሰባቸው ሕጻናት የሚገኙበት ቦታ ነው። አመታዊ ግብር በሚመስል መልኩ እንዲህ አይነት ችግር በተፈጠረበት ሰዓት ከህብረተሰቡ ውስጥ የተነበበው ነገር ተስፋ የመቁረጥ ስሜት ደግሞ አመቱን ጠብቆ መጣ የሚለው ስሜት ነው እና ይሄ ግጭት መጀመሪያ ቶሎ የተኩስ አቁሙ ስምምነት እንዲኖር ማንም ሰው የተኩስ ድምፅ እንዳይሰማ ማድረግ ትልቅ የክልሉ ርዕሰ መስተዳደር ይልቃል ከፋለን መግለጫ ይዞ የቀረበው የአማራ ሚዲያ ኮርፖሬሽን ለዘላቂ መፍትሄ ውይይት አዋጭ ነው ማለታቸውን አስደምጧል። ከዚህ ችግር በመተባበር በሰላምና በውይይት በመፍታት መውጣት እንችላለን። እስካሁን እየተደረጉ ያሉ ጥረቶች በየአካባቢ የሚያስመዘግኑ ናቸው። ሰላም ውይይት ብቸኛ የመፍትሄ አማራጭ ተደርጎ ተወስዷል። በየአካባቢ ያለው ውይይት ተጠናክሮ መቀጠል አለበት። የክልል ኃይሎች ትጥቅ እንደማይፈቱ፣ ከፌዴራል ኃይሎች ጋር የማዋሃዱ ስራ ግን አስፈላጊ ከሆነ በግድም ጭምር እንደሚከናወን ጠቅላይ ሚኒስትር አብይ አህመድ ባለፈው ሳምንት ተናግረው ነበር። የፌዴራል መንግስትና የትግራይ ኃይሎች ባለፈው ጥቅምት የሰላም ስምምነት መፈራረማቸውን ተከትሎ ኢትዮጵያ ሁለት ዓመት ከፈጀ ጦርነት ተላቃለች። ነቱ የአማራ ኃይሎች ከፌዴራልና ከኤርትራ ኃይሎች ጋር ወግነው ከትግራይ አማጽያን ጋር ተዋግተዋል። በጦርነቱም በመቶ ሺዎች የሚቆጠር ሕይወት ጠፍቷል። በሚሊዮኖች የሚቆጠሩት ደግሞ ተፈናቅለዋል። ዛሬ በደሴና በኮምቦልቻ ከተሞች የንግድ ተቋማት፣ የመንግስት መስሪያ ቤቶች ተከፍተው የዋሉ ሲሆን የጸሎተ ሐሙስ ስርዓት በአብያተ ክርስቲያናት፣ የረመዳን ጾም አፍጣሪዎች በአስቤዛ ሸመታና በመስጊድ ጸሎት አሳልፈው አምሽተዋል። ለአሜሪካ ድምፅ ለተጠናቀረው ዘገባ መስፍን Vielen Dank. መስፍንን አመሰግናለሁ ክብራትና ክብራን አድማጭ ተመልካቾቻችን፣ ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። የልዩ ኃይል ጉዳይ አሁን ደግሞ ወደ ኦሮሚያ ያሻግረናል። የኦሮሚያ ክልል የልዩ ኃይል አደረጃጀት ስምሪት ማቆሙን አስታወቀ። የመልሶ ማደራጀት ሂደቱ በደቡብ ክልል መጀመሩንም በሶማሌ ክልልም መጽደቁ ተገልጧል የልዩ ኃይል አባላትን ወደ ልዩ ልዩ የጸጥታ ተቋማት በማስገባት መልሶ የማደራጀት ተግባር በማከናወን ላይ መሆኑን የገለጸው የኦሮሚያ ክልል የልዩ ኃይል አደረጃጀትን ስምሪት ማቆሙን የክልሉ ፖሊስ ኮሚሽነር አራርሳ መርዳሳ አስታውቀዋል የክልሉን የጸጥታ ማስከበር ስራም የአገር መከላከያ ሰራዊት የፌዴራል ፖሊስ መረከቡን ኮሚሽነሩ ገልጠዋል ኮሚሽነሩ አክለውም በተመሳሳይ መልኩ የደቡብና የሶማሌ ክልሎችን በፌዴራል መንግስት የተላለፈው የልዩ ኃይል መዋቅራዊ ለውጥ ውሳኔ በመተግበር ሂደት ላይ መሆናቸው ተገልጧል። የልዩ ኃይል አባላቱ በመደበኛ የጸጥታ ተቋማት ማለትም በሀገር መከላከያ ሰራዊት፣ በፌዴራል ፖሊስ ሰራዊትና በክልል ፖሊስ ሰራዊት ውስጥ እንደሚካተቱ የየክልሎቹ አመራሮች አስረድተዋል። ጸሐይ ዳምጠው ናት የተከታተለችው። የልዩ ኃይል አባላትን ወደ ልዩ ልዩ የጸጥታ ተቋማት በማስገባት መልሶ የማደራጀት ፕሮግራም በሚል በፌደራል መንግስት የተላለፈው ውሳኔ በኦሮሚያ ክልል ወደ ትግበራ ምዕራፍ መግባቱን የክልሉ ፖሊስ ኮሚሽነር ገልጸዋል። ኮሚሽነሩ አራርሳ መርዳሳ ለአሜሪካ ድምጽ ሲናገሩ የመንግስትን የመዋቅራዊ ለውጥ ውሳኔ መነሻ ያደረገው የኦሮሚያ ክልል የልዩ ኃይል አባላትን ቅጽ በማስሞላት ላይ እንደሚገኝ አመልክተዋል። የልዩ ኃይል አባላት በሀገር ደረጃ ወደ ጸጥታ ተቋማት ለመግባት በተቀመጠው መስፈርት መሰረት እንደ ፍላጎታቸው ቅጽ እየሞሉ ይገኛሉ ሲሉ አተገባበሩን አስረድተዋል። በፌዴራል መንግስት ውሳኔ ተወስኖ ወደ ስራ እንድንገባ አቅጣጫ ከተቀመጠ ወዲህ ከአመራር እስከ ልዩ ኃይል አመራሮችና ስምሪት ሰጪዎች በየደረጃው ውይይት ተካሂዶበታል። ውይይቱ በኦሮሚያ ፖሊስ ኮሚሽን እና ከክልሉ ጸጥታ መዋቅር ጋር በተቀናጀ መልኩ ተደርጓል። በውይይቱ መግባባት ላይ ከተደረሰ በኋላ የልዩ ኃይሉን መዋቅር መልሶ ለማደራጀት በተቀመጠው አቅጣጫ መሰረት እየተከናወነ ነው። በሂደቱ ያጋጠመን ችግር የለም። በዚህ መሰረትም ክልሉ የልዩ ኃይል ስምርት ማቆሙን ኮሚሽነር አራርሳ መርዳሳ ተናግረዋል። ይህ ኃይል በመረጠው የጸጥታ ኃይል መዋቅር ተቀላቅለው እንዲሰሩ ከተወሰነ ወዲህ ለውጥ እየተደረገ ስለሆነ እንደ ከዚህ ቀደሙ ተደራይቶ የሚንቀሳቀስ ኃይል አይኖርም። እንደ የእዛቸው ወጥተው ወደ ተለያየ የጸጥታው ዘርፍ ለመቀላቀል ሂደት ላይ ናቸው። ስለዚህ አሁን በክልሉ የልዩ ኃይል ስምሪት የለም። ልዩ ኃይሉ ወደ መረጠው እንዲቀላቀል ምዝገባ እየተካሄደ ነው። ነገር ግን መከላከያ ሰራዊትን መቀላቀል የሚፈልገው ስለ ፈለገ ብቻ ሳይሆን መስፈርቱን አሟልቶ ሲገኝ ነው የሚቀላቀለው። ወደ ሌሎች መዋቅሮችም የሚቀላቀሉት በዚሁ መሰረት ነው። አልፈልግም ያለም መብቱ ተከብሮለት መቋቋሚያ ተሰጥቶት ይሰናበታል። የኢትዮጵያ መንግስት ሸኔ በሚል በአሸባሪነት የፈረጀውና ራሱን የኦሮሞ ነጻነት ሰራዊት ብሎ ከምጠራው ታጣቂ ቡድን ጋር የሚካሄደው ውጊያ በኦሮሚያ ክልል ከምታዩት የጸጥታ ችግር አንዱ ነው። ከዚሁ የጸጥታ ችግር ጋር በተያያዘ የፌዴራሉ የሀገር መከላከያ ሰራዊትና የፌዴራል ፖሊስ የኦሮሚያ ልዩ ኃይልን በመተካት በሁሉም አካባቢ ተሰማርተዋል ብለዋል። እንደ ኦሮሚያ ክልል ሸኔ የተደረገለትን የሰላም ጥሪ ባለመቀበሉ የክልሉ ጸጥታ እንዳይታወቅ የጸጥታው ኃይል በክልሉ ተሰማርቷል። በክልሉ ሁሉም አካባቢ የአገር መከላከያ፣ የፌዴራል ፖሊስ፣ መደበኛ ፖሊስና የአካባቢው ሚሊሻ ተቀናይተው ይሠራሉ። በሌላ በኩል የደቡብ ብሔር ብሔረሰቦችና ሕዝቦች ክልልም የልዩ ኃይል መዋቅር በውሳኔው መሰረት መልሶ የማደራጀት ስራ መጀመሩን የክልሉ ፖሊስ ኮሚሽነር አለማየሁ ማሞ ተናግረዋል። ጠንካራ አገር ለመመሰረት ለመገንባት ጠንካራ የሰራዊት ኃይል ለመገንባት አንድ ወጥ መሆን ስላለበት በዚህ ጉዳይ ላይ መንግስት ያቀረበውን ሀሳብ እኛ በበጎ መልኩ ተቀብለናል። በክልላችን ያለ ልዩ ኃይል በፈለገበት ሲፈልግ፣ በመከላከያ በፌዴራል በመደበኛ ፖሊስ፣ በዚሁም በፌዴራል ማረሚያ፣ በክልል ማረሚያ በመረጠበት አሊያም ደግሞ በዳራጎት ማቋቋሚያ ይዞ መውጣት የሚችልበት አማራጮች የተዘጋጁ ስለሆነ ይሄን ይዞ መውጣት በሚችልበት በአገር ደረጃ ተወያይተናል። ከዚህም በክልል ደረጃ በዚህ መልኩ ተግባብተናል። እስከ ታችኛውም ድረስ ያለውን የክልሉ ልዩ ሀይል በዚህ ጉዳይ አወያይተናል። ሰራዊቱም ደግሞ በፈለገበት ምርጫ የራሱን ፎርም እንዲሞላ ማድርገናል። ቀጣይ መንግስት ስላስቀመጠው አደረጃጀት ዝግጅት አጠናቀና ያለ ነው። የሱማሌ ክልል ፕሬዚዳንት ሙስጠፌ መሀመድ በትዊተር ገጻቸው እንዳሰፈሩት የክልሉ ካቢኔ የልዩ ኃይል መዋቅርን መልሶ የማደራጀት ውሳኔ አስፈላጊነት ላይ ተወያይቶ ማጽደቁን ገልጸዋል። የሁሉንም ፌዴራላዊ ክልሎች የልዩ ኃይል አባላትን ወደ መደበኛ የጸጥታ ተቋማት የማስገባት ፕሮግራም በመላው ሀገሪቱ እንደምትተገበር የኢትዮጵያ መንግስት ማሳወቁ ይታወሳል። ለፕሮግራሙ አተገባበር በመንግስት አቅጣጫ መቀመጡን ለአሜሪካ ድምጽ የተናገሩት የኦሮሚያ ክልል ፖሊስ ኮሚሽነር አራር ሰመርዳሳ በልዩ ልዩ ደረጃ ከሚገኙ የጸጥታ አመራሮች ጋር ውይይት እንደተደረገበትና ይህም በሀገር አቀፍ ደረጃ የሚከናወን እንደሆነ አክለው ገልጸዋል። ለአሜሪካ ድምጽ ጸሐይ ዳምጠው ከአዲስ አበባ። ጸሐይን አመሰግናለሁ። ክብራትና ክብራን አድማጭ ተመልካቾቻችን የምሽቱ ስርጭታችን እስከ አራት ሰዓት ይቀጥላል። ተከታዩ ደግሞ ወደ ባህር ዳር የሚወስደን ዘገባ ነው። ባህር ዳር ላይ የታሰረው የቀድሞ አልአይን ዘጋቢ ወደ አዲስ አበባ መዛወሩ ተገለጠ። በልዩ ልዩ የአገር ውስጥና የዓለም አቀፍ ብዙሀን መገናኛ ላይ በዘጋቢነት የሰራውና በአሁኑ ወቅት በአራት ኪሎ ሚዲያ የተሰኘ ዩቲዩብ አዘጋጅ የሆነው ዳዊት በጋሻው ትናንት በጸጥታ ኃይሎች ቁጥጥር ስር ከዋለበት ባህር ዳር ወደ አዲስ አበባ ተመልሶ በእስር ላይ እንደሚገኝ ባልደረባው አላዛር ተረፈ ተናግረዋል። የኢትዮጵያ መገናኛ ብዙሀን ባለሙያዎች ማህበር ዳዊት በጋሻው ከእስር እንዲለቀቅ ጠይቋል። ዳዊት በጋሻውን ጨምሮ የዩትዩብ ብዙሀን መገናኛ ባለሙያዎች ሰሞኑን በጸጥታ ኃይሎች በተከታታይ እየታሰሩ መሆኑም ተገልጠዋል። ኬኔዲ አባት ተከታትሎታል። የአላይን አማርኛ የቀድሞ ዘጋቢ የኢትዮጵያ መገናኛ ብዙሀን ባለሙያዎች ማህበር መስራችና የስራ አስፈጻሚ ኮሚቴ አባል አሁን ደግሞ አራት ኪሎ ሚዲያ የተሰኘ የዩትዩብ ብዙሀን መገናኛ መስርቶ በአዘጋጅነት የሚሰራው ዳዊት በጋሻው ትናንት ረቡዕ ሚያዝያ አራት ቀን 2015 ዓ ም ባህር ዳር ከተማ ውስጥ በጸጥታ ኃይሎች ቁጥጥር ስር የዋለ ሲሆን በዛሬው ዕለት ወደ አዲስ አበባ መዛወሩን የስራ ባልደረባው አልአዛር ተረፈ ለአሜሪካ ድምጽ ገልጿል። ከተያዘ በኋላ የት እንደነበር ለማወቅ ሳይቻ ነበረ። ነገር ግን ዛሬ ረፋድ አካባቢ ጀምሮ ወደ አዲስ አበባ አዲስ አበባ መምጣቱን ለማወቅ እችያለሁን። ከዛ ባሻገር አራት ኪሎ ሲጠቀምበት የነበረው ቢሮ አካባቢ እንደዚሁ ፍተሻዎችን ለማድረግ የፌዴራል ፖሊስ የምርመራ አካላት እዛ መጥተው አብረው ዳዊትን ይዘውት እንደውለውልኝም ነበረ። ዳዊት ኦልሬዲ አዲስ አበባ እንደገባ ለማወቅ እንችያለሁ። እዛ አጋጣሚ ነው ዳዊትን ያገኘሁት። አዲስ አበባ መምጣቱንም ለማወቅ የቻልኩት በዛ አጋጣሚ ነው። ዛሬ ከሰዓት በኋላ ቢሮው በጸጥታ ኃይሎች መፈተሹንና አራት ዴስክቶፕ እና ሁለት ላፕቶፕ ኮምፒውተሮች መወሰዳቸውንም የገለጸዋል። አዛር ቢሮውን በር ሰብረው ገብተው ነው ይህንን ያደረጉት። ከዛ ባሻገር ቢሮውን አሽገው ሄደዋል። አሁን ደግሞ ያው ወደ መኖሪያ ቤት ፍተሻ ለማድረግ ወደ እዛ መሄዳቸውን መረጃ አለን። ዳዊት ባህር ዳር ላይ የተያዘው ያለ ፍርድ ቤት ትዕዛዝ እንደነበረም ተናግሯል። ዳዊት እንግዲህ ባህር ዳር በተለይም ባህር ዳር የነበረው አራት ኪሎ ሚዲያ ከተዘረፈ በኋላ ነው ለመስራት የምንችልበት ሁኔታ አልነበረም። ወደ ሚዲያው መመለስ የምንችልበት አጋጣሚ አልነበረም። የነበሩንም የመስሪያ ቁሳቁሶች ተወስደውብና ካሜራን ጨምሮ። ስለዚህ አዲስ አበባ ላይ መስራት የምንችልባቸውን ቁሳቁሶች ካላገኘ ምናልባት የሚደግፉ ሌሎች ጓደኞቻቸውን ካሉ ቁሳቁስ ሊተባበሩ ሊያስተምሩን የሚችሉ ካሉ ካሜራ ሊሰጡን የሚችሉን ካሉ ብሎ ወደ ባህር ዳር ሄዶ ነበር። በዛም እረፍት አይነት ነገር ማለት ነው። ነገር ግን በዛው በሄደበት እንዲህ አይነት የመያዝና ያለፍርድ ቤት ትእዛዝ እንደዚሁ የመታፈን አይነት ሁኔታ አጋጥሞታል። እንግዲህ ዳዊት በተለያዩ የመንግስትና የግል ሚዲያዎች ላይ እናውቀዋለን። በኢትዮጵያ ፕሬስ ድርጅት እንደዚሁም ደግሞ በፋና ብሮድካስቲንግ ኮርፖሬሽን፣ በኢትዮጵያ ቴሌቪዥን፣ በኢትዮ ኤፍኤም፣ በኢቤስ እንደዚሁም ደግሞ በስተ መጨረሻ አካባቢ በአልአይን በተሰኘው የተባበሩት አረብ ኤሚሬቶች ሚዲያ ላይ ሲሰራ ነበረ። መጨረሻ ላይ ግን አልአይን በተለይም ከኒስር ጋር በተያዘ ከነበረው አጠቃላይ ሁኔታም ጋር በተያዘ መንግስት ጫናውን አበርትቶት ስለነበረ በግፊት እንድንለቀ ተደርገን ስለነበር በራሳችን መንገድ መስራት ብንችል በሚል አራት ኪሎ የሚል ሚዲያ ያው መስረተን ስንሰራ ነበረ። የዳዊትን መታሰር ማረጋገጡን የገለጸው የኢትዮጵያ መገናኛ ብዙኃን ባለሙያዎች ማህበር ፕሬዚደንት ጥበቡ በለጠ በ ተከታታይ እየተፈጸመ ያለው የጋዜጠኞች እስር በሙያው ላይ ከፍተኛ ተጽዕኖ እያሳደረ መሆኑን ገልጿል። የማህበሩ መስራች እና የስራ አመራር ኮሚቴ አባል የሆነው ዳዊት በጋሻው እንዲፈታም ጠይቋል። ዳዊት በዚህ በጋዜጠኝነት ሙያ ውስጥ አሁን በልዩ ልዩ አጋጣሚ እየታሰሩ ካሉ የሙያው ባልደረቦች መካከል አንዱ ሆኖም ስላገኘ ነው። ስለዚህ በጋዜጠኝነት ሙያ ውስጥ እየተፈጠሩ ያሉ እነዚህ ስርዓቶች ጋዜጠኞች የት እንዳሉ አለመታወቅ ሙያው ላይ ከፍተኛ የሆነ ተጽዕኖ እየፈጠረ ስለሆነ በተለይ ሀሳብን በነፃነት የመግለጽ ሕገ መንግስት አይመትን እና ጋዜጠኞች ደግሞ መሸማቀቅ እየመጣ ስለሆነ እንደ አንድ እንደ ማህበራችን ስራ አስፈጻሚ ኮሚቴ አባል የዳዊት መታሰርም በእጅጉ ያሳስበናል። ዳዊት የኢትዮጵያ መገናኛ ብዙሀን ባለሙያዎች ማህበር መስራች ነው። ከመስራችነቱ ባሻገር የስራ አመራር ኮሚቴ አባል ነው። ከዛም ባሻገር ደግሞ ማህበሩን በህዝብ ግንኙነት ክፍል እየመራ ያለ በጣም ታታሪ የሆነ ጋዜጠኛ ነው እና የሚመለከተው አካል ጋዜጠኛ ዳዊት በጋሻውን አሁን ካለበት ሁኔታ እንግዲህ ለቆት ወደ መደበኛ ስራው እንዲመልስልን ጋዜጠኞችን ማዋከብ እና ማሰር በሙያው ላይ ከሚያሳድረው ተጽዕኖ ባሻገር የአገር ገጽታንም የሚያበላሽ ነው ያለው ጥበቡ፣ ችግሮች ቢኖሩ እንኳን ለዚሁ ጉዳይ በተቋቋመው የመገናኛ ብዙሀን ምክር ቤት እንዲሁም በኢትዮጵያ መገናኛ ብዙሀን ባለሙያዎች ማህበር በኩል በውይይት መፈታት እንደሚኖርበት አሳስበዋል። አሁን የምንሰማቸው የዩቲዩብ እና የልዩ ልዩ ድረ ገጾች ላይ የሚሰሩ ጋዜጠኞች እየታሰሩ መሆኗቸውን እንሰማለን። ይሄ እኔ መረጋ መንግስትን መረጋጋት በጣም ያስፈልገዋል ብዬ አስባለሁ እና እንደ አንድ ሙያው ላይ ረጅም ዓመት እንደቆየ ሰው የጋዜጠኞች መታሰር የጋዜጠኞች ላይ የሚደርሱ ማናቸውም ሙክቢያና ተጽዕኖዎች የሀገርን ገጽታ ነው የሚያበላሹት ዞሮ ዞሮ የጋዜጠኞች መታሰብ አለም አቀፍ ዜና ነው የሚሆነው በአጠቃላይ ሙያው ላይ የሚፈጠረው ተጽዕኖ በጣም ከባድ ነው መንግስት ቆም ብሎ ማሰብ አለበት እንዲህ አይነት ችግሮች ሲፈጠሩ መፍትሄ ማምጣት ይቻላል ማወያየት ይቻላል በማህበሩ በእኛም ማህበር በኩል በመገናኛ ብዙሀን ምክር ቤት በኩል እንዲህ ማወያየት ችግሮች ካሉ መፍታት ይቻላል ከማሰር ትናንት በቁጥጥር ስር የዋለው ዳዊት በጋሻው ዛሬ ወደ አዲስ አበባ ከተመለሰም በኋላ ወደ ፍርድ ቤት እንዲቀርብ አለመደረጉን ለማወቅ ተችሏል። ከቅርብ ጊዜ ወዲህ በዩቲዩብና በልዩ ልዩ ማህበራዊ ብዙሃን መገናኛ አማራጮች የሚሰሩና ፖለቲካዊ ትንታኔዎችን በመስጠት የሚታወቁ ባለሙያዎች በጸጥታ ኃይሎች ቁጥጥር ስር መዋላቸው ይታወቃል። ከእነርሱም መካከል መስከረም አበራ፣ አባይ ዘውዱ፣ አሰፋ ዳነና ገነት አለማየሁ ፍርድ ቤት ቀርበው የ13 ቀናት የምርመራ ጊዜ ተፈቅዶባቸዋል ፖሊስ ሁሉንም ታሳሪዎች ውከትና ብጥብጥ በማስነሳት ወንጀል እንደጠረጠራቸው ለፍርድ ቤት ያሳወቀ ሲሆን በተጨማሪም መስከረም አበራ ለኢመደበኛ አደረጃጀቶች ወታደራዊ ስልጠናና የተኩስ ልምምድ ስትሰጥ ነበር ማለቱ ይታወሳል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ። አመሰግናለሁ ኬኔዲ። ክቡራትና ክቡራን አድማጭ ተመልካቾቻችን በምሽቱ የመጨረሻ የመጽሔት ዘገባ ላይ ደርሰናል። ወደ ትግራይም ያሻግረናል። የትግራይ ክልል የእርዳታ እህል በሚሸጡ ግለሰቦች ላይ እርምጃ እንደሚወስድ አስታወቀ። በትግራይ ክልል በገበያ ላይ ከሚታዩት የእርዳታ እህሎች ውስጥ የሕጻናት አልሚ ምግቦች በብዛት እንደሚገኙበት የዓለም ምግብ ፕሮግራም የኢትዮጵያ ቢሮ ዲሬክተር አስታውቀዋል። በትግራይ ክልል ጉብኝት ያደረጉት በተቋሙ የኢትዮጵያ ዲሬክተር ክላውድ ጃቢዳር ጉዳዩን አስመልክቶ ከክልሉ ጊዜያዊ አስተዳደር አመራሮች ጋር መወያየታቸውን በመቀሌ ከተማ ለጋዜጠኞች በሰጡት መግለጫ አመልክተዋል። የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት አቶ ጌታቸው ረዳ በበኩላቸው ለእርዳታ ፈላጊዎች የሚለገሰውን ምግብ በመሸጥ ጽዩፍ ባሉት ተግባር ላይ የተሰማሩ ግለሰቦችን ወቅሰዋል። ክብራትና ክብራን አድማጮቻችን ለዚህ ዘገባ ሙሉጌታ አጽበሃ የዓለም ምግብ ድርጅት በኢትዮጵያ ዳይሬክተር ክላውድ ጂቢዳር ወደ መቀለ ከተማ በመምጣት ከክልሉ ጊዜያዊ አስተዳደር ፕሬዚደንት አቶ ጌታቸው ረዳ ጋር መወያየታቸውን ገልጸዋል። የሰላም ስምምነቱን ዘላቂ ማድረግ ትኩረት ከሚሰጣቸው ጉዳዮች ዋናው ነው ያሉት ዳይሬክተሩ ለዚህም ተፈጻሚነት የሁሉንም ድርሻ አስፈላጊ መሆኑን ተወያይተናል ብለዋል። መሸጥ የማይገባቸው የእርዳታ ምግቦች በመቀለና በሽረ እንዳስላሴ ከተሞች በገበያ ላይ መታየታቸውን የገለጹት ዳይሬክተሩ የሕፃናት አልሚ ምግቦች ሳይቀሩ በብዛት ለሽያጭ እየዋሉ መሆናቸውን ተናግረዋል። በጉዳዩ ላይ በቅርቡ ተጨማሪ ምርመራ እንደሚካሄድም ጠቁመዋል። አልሚ ምግቦቹ በምግብ እጥረት የተጎዱ ህጻናት እንዲያገግሙ ተብለው የሚቀርቡ ናቸው። ለህጻናቱ እንደ መድኃኒት የሚቆጠሩ ሆነው ሳለ በአሁኑ ጊዜ በገበያ ላይ በብዛት እየታዩ ናቸው። በዓለም አቀፍ ደረጃ የአልሚ ምግቦች እጥረት ባለበት ጊዜ ብዙ ካርቶኖች ለገበያ ወጥተው መሸጣቸው ትልቅ ችግር ሆኖብናል ብለዋል ዳይሬክተሩ ክላውድ ጂቢዳር። የእርዳታ ምግቦቹን የሚሸጡት ቀጥተኛ ተጠቃሚዎች አይደሉም። ምክንያቱም አንዲት እናት አልሚ ምግቡን ለመውሰድ ወደ ጤና ተቋም ስትመጣ ከአሁን በፊት የወሰደችውን የአልሚ ምግቡን ከረጢት ትጠየቃለች። ለሁለት ሳምንት ለልጇ ምግቡን እየሰጠች ጤናው መሻሻሉን ያየች እናት ትሸጠዋለች ብዬ አላምንም። በገበያው ላይ ግን ብዙ ካርቶን እሽጎች ናቸው ለሽያጭ የቀረቡት። ለተጠቃሚዎች የሚከፋፈሉት ደግሞ ካርቶኖቹ ሳይሆኑ ከረጢቶቹ ናቸው። የእርዳታ ምግቦቹ በግልጽ ለሽያጭ መቅረባቸው ተቀባይነት የሌለው አድራጎት ለማስቆም እንደሚያግዙ የክልሉ ጊዜያዊ አስተዳደር ፕሬዚደንት እንዳረጋገጥሏቸው ዳይሬክተሩ ተናግረዋል። ፕሬዚደንቱ አቶ ጌታቸው ረዳ ትናንት በትዊተር ገጻቸው እንዳሰፈሩት ከዓለም የምግብ ፕሮግራም የኢትዮጵያ ዳይሬክተር ክላውድ ጂቢዳር ጋር ተቋሙ እስካሁን ስላደረገው ድጋፍና በቀጣይ ስለሚፈጽማቸው ስራዎች መ መወያየታቸውን አስታውቀዋል። ለእርዳታ ፈላጊዎች የመጣን ምግብ ለገበያ በሚያውሉ ግለሰቦች ላይ ተገቢ እርምጃ በመውሰድ እርዳታውን ለተጠቃሚዎች በአግባቡ ለማድረስ በጋራ ለመስራት ተስማምተናል ብለዋል። ዳይሬክተሩ በጋዜጣዊ መግለጫቸው ተፈናቃይ አርሶ አደሮችን ወደ አካባቢያቸው መመለስ በሚቻልበት ሁኔታ ላይ ከጊዜያዊ አስተዳደሩ ፕሬዚደንት ጋር መምከራቸውን አንስተዋል። ተቋማቸው ሌሎች ባለድርሻ አካላትን በማስተባበር ለአርሶ አደሮቹ የምግብ እርዳታ ከማቅረብ በተጨማሪ ለቀጣይ የምርት ዘመን ማዳበሪያና ምርጥ ዘር አግኝተው በምግብ ራሳቸውን የሚያስችል በቂ ምርት እንዲያመርቱ ጥረት እንደሚያደርጉ ገልጸዋል። are assisted to return to their home. በማዕከል ያሉ ተፈናቃዮችን ወደ ቀያቸው ለመመለስ እያገዝን ነው። ይህ ለዓለም ምግብ ፕሮግራም ትልቅ ነገር ነው። ይኸውም ተፈናቃዮቹ ወደ መንደራቸው ተመልሰው ሰብል አምርተው በቂ እህል መሰብሰብ ከቻሉ ከእርዳታ ጠባቂነት ይወጣሉ። የምግብ እርዳታ ግን በከባድ ችግር ውስጥ ለሚገኙ ሰዎች የሚሰጥ ጊዜያዊ የሕይወት አድን እርምጃ ነው ብለን እናምናለን። በሌላ በኩል ተማሪዎች ወደ ትምህርት ገበታቸው እንዲመለሱ ማድረግም የተቋሙ ትኩረት መሆኑ የገለጹት ጅቢዳር በተለይ በክልሉ የአንደኛ ደረጃ ትምህርት ቤቶች የትምህርት ምገባ መርሃ ግብር ማገዝ አጽንኦት የሚሰጠው ጉዳይ እንደሆነ አመልክተዋል። ለአሜሪካ ድምፅ ሙልጌታ አጽብሃም መቀለም። አመሰግናለሁ ሙልጌታ። ክቡራትና ክቡራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላልፈውን ስርጭታችን ነው። አሁን ወደ ቅንብሮቹ ክፍለ ጊዜ ነው የምንሻገረው። ወደ መጀመሪያው ማህበራዊ መገናኛዎችን መጠቀም ልጆችን ይጎዳ ይሆን? ሲል ይንደረደራል። ተመራማሪዎች እንደሚሉት ህጻናት ይህን የመገናኛ አገልግሎት መጠቀማቸው አዎንታዊም አሉታዊም ተጽዕኖ ይኖረዋል። የዩናይትድ ስቴትስ ውስጥ ልጆች የማህበራዊ መገናኛ ልጆችን አጠቃቀም በህግ እንዲገደብ የሚደረገው ግፊት እየበረታ መጥቷል። የአሜሪካ ድምፅ አዘጋቢ ቬሮኒካ ባልዴራስ ኢግሊሲያስ ያነጋገረቻቸው ተመራማሪዎች ታዳጊዎች ይህን የመገናኛ አውታር መጠቀማቸው አዎንታዊም አሉታዊም ተጽዕኖ አለው ይላሉ። የደንገር ደግሞ እንደሚከተለው አቀናብረዋለች። በዩናይትድ ስቴትስ ዩታ ክፍለ ግዛት 18 ዓመት ያልሞላቸው ታዳጊዎች ካለ ወላጆቻቸው ፈቃድ የማህበራዊ ሚዲያን መጠቀም ክልክል ሊሆን ነው። በሪፐብሊካኑ አገረገዥ ስፔንሰር ኮክስ የተፈረሙት ሁለት አዳዲስ ሕጎች እንደ አውሮፓውያኑ የዘመን አቆጣጠር በ2024 ተግባራዊ ሲሆኑ ይሄ ተፈጻሚ ይሆናል። ስፔንሰር ኮክስ፣ የዩታ አገረገዥ፦ ማህበራዊ ሚዲያ በልጆቻችን ላይ እየፈጠረ ያለው ተጽዕኖ አስተዳደራችንን በ በጣም እያሳሰበ ነው። ድብርትና ሌሎችም የአእምሮ ጤና እክል የሚገጥማቸው ወጣቶች ቁጥር እየጨመረ ነው። የማህበራዊ መገናኛ ኩባንያዎችም አቅርቦታቻቸው መርዘኛ መሆናቸውን ያውቃሉ። የሌሎች በርካታ ግዛቶች አስተዳዳሪዎች እና የምክር ቤት አባላትም የማህበራዊ ሚዲያ ኩባንያዎች በምርቶቻቸው በሚጠቀሟቸው ለሱሰኝነት በሚዳርጉ መተግበሪያዎች ተጠያቂ እንዲሆኑ ይፈልጋሉ። ይሁን እንጂ እስካሁን ድረስ በታዳጊዎች ላይ ለሚፈጠሩ የአእምሮ ጤና እክሎች ማህበራዊ ሚዲያ ብቸኛው ምክንያት መሆኑን ለመደምደም የሚያበቃ ሳይንሳዊ ማስረጃ የለም። ሚች ፕሪንስትን የአሜሪካ የስነልቦና ባለሙያዎች ማህበር ዋና የሳይንስ ባለሙያ ናቸው። የልቁን መነጋገር ያለብን የትኞቹ የማህበራዊ መገናኛ መተግበሪያዎች እና የትኞቹ ይዘቶች ናቸው ለሕፃናት ጠቃሚ ወይም ጎጂ ሊሆን የሚችሉት በተለየ ሁኔታ ተጠቃሚ ወይም ተጎጂ የሚሆኑት ሕጻናት ናቸው በሚለው ላይ መሆን አለበት። ኢንስታግራም የተሰኘው መተግበሪያ ባለቤት ሜታ ኩባንያ ለአሜሪካ ድምጽ በላከው መግለጫ ራስን መጉዳትን የሚያበረታቱ ይዘቶችን ከመተግበሪያው ላይ ከማስወገዱ በተጨማሪም ታዳጊዎች መተግበሪያውን ለእድሜያቸው አግባብ በሆነ መንገድ እንዲጠቀሙ የሚረዱ መንገዶችም ያሉት መሆኑን ጠቁሟል። ስናፕቻትም አገልግሎቱ የተጠቃሚው ደህንነት በይበልጥ የሚጠበቅበት እንዲሆን ያለማቋረጥ የመፈተሽ ስራ እንደሚሰራ ቃል አቀባዩ ለአሜሪካ ድምጽ ተናግረዋል። ያም ቢሆን በሲያትል ከተማና ሌሎች ግዛቶች የሚገኙ ትምህርት ቤቶች ተማሪዎቻቸው ላይ በሚደርሱ የአይምሮ ጤና ቀውሶች በግዙፎቹ የቴክኖሎጂ ኩባንያዎች ክስ መስርተዋል። በዋሽንግተን ዩኒቨርሲቲ የዲጂታል ሚዲያ ተመራማሪ የሆኑት ካቲ ዴቪስ እንደሚያስረዱት በአጠቃላዩ ማህበራዊ መገናኛዎች አስቀድሞም ተጋላጭ የሆኑ ተጠቃሚዎችን ሁኔታ ያባብሳሉ ይላሉ። ግን ደግሞ ማህበራዊ መገናኛዎች አዎንታዊ ሚናም እንዳላቸው ይናገራሉ። ታዳጊዎች ለሚፈልጓቸው የተለያዩ ጉዳዮች በኢንተርኔት መረብ አማካኝነት መረጃና ድጋፍ ለማግኘት ይጠቅማቸዋል። ማህበራዊ መገናኛ ብዙሀን የትምህርት እድሎችን ይፈጥራል፣ የሚሉት ደግሞ የሜታ ኩባንያ አማካሪ የሆኑት የዌልስሊ የሴቶች ማዕከል ባልደረባ ሊንዳ ቻርማንማን ናቸው። እሳቸው የቴክኖሎጂ ኩባንያዎች የወጣት ተጠቃሚዎቻቸውን ደህንነት ለማስጠበቅ የሚያስችሉ መንገዶችን ለመፈለግ ከሳይንቲስቶች ጋር በይበልጥ ተቀራርበው እንዲሰሩም ያበረታታሉ። የሆነ ሰው እየተጨናነቀ መሆኑን ለማወቅ የሚረዳ ትኩረት ሳቢ የሆነ አዲስ መንገድ መፈለግ ይጠቅማል። የሚያዩት ነገር በጣም የሚገፋፋ እንዳይሆን ለማድረግም ይችሉ ይሆናል። ሻራማራን ወላጆች እና መምህራን በማህበራዊ ሚዲያው ጥቅምና ተግዳሮት ዙሪያ ግንዛቤው እንዲኖራቸው ማድረግ እንደሚገባ ያምናሉ። ይህም ልጆቻቸው ያልተገባ ባህሪ በሚያሳዩበት ወቅት በቂ ምክር ለመስጠት ያስችላቸዋል ብለዋል። አመሰግናለሁ። ሂደን ተከታዩ አድማጮች፣ ሌላ የቴክኖሎጂ ርዕስ ነው። አዲስ የላፕቶፕ ዲዛይን። የመላው ዓለም አገራት በአመት 536 ሚሊዮን ሜትሪክ ቶን የኤሌክትሮኒክስ እቃ ውጋጆችን ያወጣሉ። የሚጣሉ ላፕቶፖች ታዲያ አንዱ የችግሩ ምንጭ ናቸው። አሁን በዴል ቴክኖሎጂስ የሚሰሩ መሐንዲሶች አገሮቹን ከዚህ ክምር ውስጥ ለማውጣት የሚረዳ አዲስ ሀሳብ አምንጭተዋል። ቲና ትሪን የዘገበችውን የዚህን ዘገባ ትርጉም ወደ አማርኛ መልሶ እንዲህ ያቀርበዋል ግርማ ደገፋ። ትሪቮር ሞሪሰን ይህን ላፕቶፕ እንዴት በፍጥነትና በቀላሉ መስራት እንደሚቻል ለማሳየት እየፈታታው ነው። ለመለያየት ሰዓታትን ይፈጅ የነበረው ስራ አሁን ጥቂት ደቂቃ ነው የሚወስደው። ሞሪሰን ራውንድ ራክ ቴክሳስ በሚገኘው የዴል ቴክኖሎጂስ ዋናው መስሪያ ቤት የሚሰራ መሐንዲስ ሲሆን ላፕቶፑ ደግሞ ኮንሰፕት ሉና ይባላል። ዓለም አቀፉን የኤሌክትሮኒክስ ውጋጅ ችግር ለማቃለል የሚደረግ ሙከራ ነው። በ2019 ብቻ 53 ሚሊዮን ሜትሪክ ቶን ያህል ነው የተከማቸው። አንድ የተለመደው አይነት ላፕቶፕ ብዙ አይነት ብሎኖች፣ ገመዶችና ማጣበቂያዎች ያሉት ሲሆን ይህም ነው ለመለያየት አስቸጋሪ የሚያደርገው። የሆነ ሰሌዳ ነገር ካለው ለማላቀቅ አስቸጋሪ ነው። ረጅም ጊዜ ይወስዳል። መልሶ መጠቀምም አይቻል ይሆናል። ምክንያቱም አስቸጋሪ ያደርገዋልና ነው። ኮንሴፕት ሉና ያንን ያስቀራል። ለመጠገንና ዳግም ጨፍልቆ ለመጠቀም ቀላል የሆኑ እርስ በርስ የተቆላለፉና ተቀያሪ መለዋወጫ አካላት ነው ያሉት። የተሰበሩ አካላት እንዳለ ላፕቶፑን መቀየር ሳያስፈልግ ሊለወጡ ይችላሉ። ምናልባት ቁልፎቹ ተጣብቀው ተጣብቀው ወይ ቆሻሻ ገብቶባቸው ሊሆን ይችላል ወይ የማርጀት ነገር። ከስር ያሉት ኤሌክትሮኒክ እቃዎች ግን በጣም ጥሩና በድጋሚ ጥቅም ላይ ሊውሉ የሚችሉ ናቸው። እዚህ ላይ ነው ለምሳሌ ለውጥ ማምጣት የምንችለው የቁልፍ መጫኛዎቹን ብቻ መቀየርና እድሜውን ማርዘም የኩባንያው መሪዎች እንደሚያምኑት የኮንሴፕት ሉና ንድፍ ከላፕቶፕ የሚመነጨውን የካርበን ቅሪት በ50 በመቶ ይቀንሳል። ሐሳቡ ለአካባቢም ለተጠቃሚውም ፋይዳ ሊኖረው ይችላል። አሁን እንግዲህ በ2000 ዶላር አዲስ ዕቃ ከመግዛት ይልቅ ራስዎ ሊጠግኑት ወይም ወደ አቅራቢያው ወስደው በቀላሉ ሊያሰሩት ይችላሉ ማለት ነው። ላፕቶፖች ለውጋጅ ኤሌክትሮኒክ እቃዎች ችግር ይበልጡን መፍትሄ ሊሆኑ የሚችሉበት አንዱ መንገድ ነው። ግርማ ደገፋን ለግሩም ዝግጅቱ አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን፣ ለሐሙስ ምሽት ያሰናዳ ነውንም በዚሁ ማብቃታችን ነው። ነገ አርብ ምሽት ሶሳ ላይ እንገናኛለን። ያስተናገድኳቸው አሉላ ከበደ ከኤልያስ አስማርና ከተቀሩ ባልደረቦች ጋር በዚሁ ተሰናበትኩ። ሰላም፣ ደህና እደሩ። gidi gidi na